በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ምን አይነት ትምህርት ይሰጣል? በጠቅላላው በርሶ አገር የሚሰጠው ትምህርት እዚህም ይሰጣል። ለምሳሌ ጂኦግራፊ፣ ቁጥር ታሪክ፣ ስነ ጥበብ፣ ቋንቋና ሃይማኖት በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጣሉ። በኮሌጅ ደግሞ እንደ ፍልስፍና፣ ህግ፣ ፖለቲክ፣ አስተዳደር፣ መሀንዲስነት ሳይንስ እና ሕክምና የመሳሰሉት ትምህርቶች ይሰጣሉ። ተማሪዎቹ እነዚህን ትምህርቶች የሚማሩት በእንግሊዝኛ ነው። በአንደኛ እና በሁለተኛ ደረጃ ትምህርት ቤቶች ውስጥ አማርኛንና እንግሊዝኛን ይጠቀሙበታል። በኮሌጅ ውስጥ ግን እንግሊዝኛንና ፈረንሳይኛን ይጠቀሙበታል። ተማሪዎቹን መንግስት እየከፈለ ነው የሚያስተምራቸው ወይስ ራሳቸው እየከፈሉ ነው? ቀድሞ ከአንደኛ ደረጃ ትምህርት ቤት እስከ ኮሌጅ ድረስ መንግስት ማናቸውንም ወጪ እየከፈለ ተማሪዎቹን ያስተምር ነበር። አሁን ግን ግማሹን መንግስት ግማሹን ተማሪዎቹ እንዲከፍሉ ተደርጓል። ትምህርት በጣም እየተወደደ በመሄዱ ተማሪዎቹን መንግስት ካላገዛቸው በስተቀር በራሳቸው እየከፈሉ ለመማር በጣም ያስቸግራቸዋል። ይህ የማይጠረጠር ነው። ስለዚህ መንግስት ለአንዳንድ አንዳንድ ተማሪዎች ስኮላርሽፕ ይሰጣል። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ምን አይነት ትምህርት ይሰጣል? በጠቅላላው በርሶ አገር የሚሰጠው ትምህርት እዚህም ይሰጣል። ለምሳሌ ጂኦግራፊ፣ ቁጥር፣ ታሪክ፣ ስነ ጥበብ፣ ቋንቋና ሃይማኖት በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጣሉ። በኮሌጅ ደግሞ እንደ ፍልስፍና፣ ህግ፣ ፖለቲክ አስተዳደር፣ መሀንዲስነት፣ ሳይንስና ህክምና የመሳሰሉት ትምህርቶች ይሰጣሉ። ተማሪዎቹ እነዚህን ትምህርቶች የሚማሩት በእንግሊዝኛ ነው። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ አማርኛንና እንግሊዝኛን ይጠቀሙበታል። በኮሌጅ ውስጥ ግን እንግሊዝኛንና ፈረንሳይኛን ይጠቀሙበታል። ተማሪዎቹን መንግስት እየከፈለ ነው የሚያስተምራቸው ወይስ ራሳቸው እየከፈሉ ነው? ቀድሞ ከአንደኛ ደረጃ ትምህርት ቤት እስከ ኮሌጅ ድረስ መንግስት ማናቸውንም ወጪ እየከፈለ ተማሪዎቹን ያስተምር ነበር። አሁን ግን ግማሹን መንግስት ግማሹን ተማሪዎቹ እንዲከፍሉ ተደርጓል። ትምህርት በጣም እየተወደደ በመሄዱ ተማሪዎቹን መንግሥት ካላገዛቸው በስተቀር በራሳቸው እየከፈሉ ለመማር በጣም ያስቸግራቸዋል። ይህ የማይጠረጠር ነው። ስለዚህ መንግሥት ለአንዳንድ ተማሪዎች ስኮላርሽፕ ይሰጣል።